በዋሽንግተን ዲሲ የኦሮሞ ማህበረሰብ ድርጅት ከሰሜን አሜሪካ የኦሮሞ ማህበረሰብ ማህበር ጋር በመተባበር የጠሩት ሰላማዊ ሰልፍ ዛሬ በዋይት ሀውስ በዓለም ባንክና በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ ተካሂደዋል። ከዛሬው ሰልፍ ተከትሎ ተቃውሟቸውን በረሃብ አድማ ለመግለጥ እቅድ ያላቸው ተሳታፊዎችም እንዳሉ ተነግረዋል። የሰልፉ አደራጆች የሰልፉ ዓላማ የኢትዮጵያ መንግስት በኦሮሞችና በሌላውም የኢትዮጵያ ሕዝብ ላይ የሚፈጽመውን አረመኔያዊ ወንጀል ለማጋለጥ ነው ሲሉ ባወጡት መግለጫ አስታውቀዋል። ሰልፉን እየተከታተለ ያለው ሄኖክ ሰማግዜር እና ሰለሞን አባተ አናግሮታል። እንደምንዋል ሰለሞን፣ የት ነው ያለኸው አሁን? አሁን የምንገኘው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በራፍ ላይ ነው። ዛሬ እንግዲህ በዋሽንግተን ዲሲ አካባቢው አንዱ ከሌሎች አካባቢዎች የተሰበሰቡ የኦሮሞ ማህበረሰብ ኢትዮጵያውያን አሜሪካውያን እዚህ ተሰብስበው ነው የዋሉት። በዋይት ሀውስ ቤተ መንግስት በኦሮሚያ የሚፈጠሩ የሰብአዊ መብት ጥሰቶች ግድያዎች፣ እና እስራቶች በጣም እንደሚያሳስቧቸው የኢትዮጵያ መንግስት አጋር የሆነው የኦባማ አስተዳደር እና የዩናይት ስቴትስ መንግስት ለኢትዮጵያ መንግስት የሚሰጠውን እርዳታ እንዲያቆም የተማጸኑበት ጥያቄያቸውን ያቀረቡበት ግድያዎቹን ያወገዙበት ሰላማዊ ሰልፍ አካሂደዋል። ከዛ በማስከተል ያው ዋናው ነገር እንደዚህ አይነት እነሱ በዜጎቻችን ላይ ግድያ ይፈጽምብናል ላሉት መንግስት የሚሰጠውን የገንዘብ ድጋፍም ሲቃወሙ ስለነበር የአለም ባንክ ቢሮ እና የአይኤምኤፍ ቢሮ በመሄድ ለአለም ባንክ ፕሬዚዳንት በቀጥታ ደብዳቤያቸውን በወኪላቸው በኩል አስገብተዋል። ወኪሉም ተቀብለዋቸው የዓለም ባንክ በቅርቡ በኢትዮጵያ ዙሪያ ያወጣውን የጋዜጣዊ መግለጫ እንደምላሽ ሰጥተዋቸዋል። በዚህ አሁን በምንገኝበት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎችም መጥተው አነጋግረዋቸው ጥያቄዎቻቸውን አስገብተው አሁን ሰልፉ እየተበተነ ነው። ከየት ነው እነዚህ ተሳታፊዎች የመጡት? ከዋሽንግተን ዲሲ፣ ከፊላደልፊያ የመጡ ሰዎች አሉ። ከተለያዩ ቦታዎች የተሰበሰቡ ሰዎች ናቸው። በርካታዎቹን አነጋግሬያቸዋለሁ። እናቶች፣ ሴቶች እንደዚሁም ደግሞ በዚህ በማህበረሰቡ ውስጥ ለውጥ እንዲመጣ የሚያቀነቅኑ እንደዚሁም ነዋሪዎች ነው የተሰበሰቡት። ድምጻቸውን ከፍ አድርገው ነው በኢትዮጵያ ያለው የሰብአዊ መብት ጥሰት በኦሮሚያ የሚደረገው ግድያ በተለይ የእረቻ በዓል ላይ የተፈጸመው ሁኔታን አስመልክቶ የኢትዮጵያ መንግስት እጁ እንዳለበት ነው የሚያምኑት እዚህ የተሰበሰቡት በሙሉ። በእርግጥ እንደምናውቀው የኢትዮጵያ መንግስት ደግሞ የጸረ ሰላም ኃይሎች ይህንን አደጋ ፈጠሩ ሲል መስማታችን ይታወሳል። እዚህ ያሉት ግን ይህንን በፍጹም የሚያምኑ ሰዎች አይደሉም። ከወርልድ ባንክም ቢሆን እንደዚህ ወጥቶ ያናገራቸው ሰው ነበረ። አዎ፣ ለአለም ባንክ ፕሬዚደንት በቀጥታ ነው ደብዳቤያቸውን ያስገቡት። በወኪላቸው በኩል ተቀብለዋቸዋል። እንደ ምላሽ ደግሞ የአለም ባንክ በኢትዮጵያ ሰሞኑን ያወጣውን የጋዜጣዊ መግለጫ እንደ ምላሽ ሰጥተዋቸዋል። በዚህ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎች መጥተው ጥያቄያቸውን ተቀብለው ምላሻቸውን ሰጥተዋቸዋል። በቁጥራቸው መገመት ይችላል ምን ያህል እንደሆኑ። አው በጥቂት መቶዎች የሚቆጠሩ ሰዎች ናቸው የተሰበሰቡት ዛሬ ከዋይት ሀውስ ጀምሮ እንግዲህ ረጅም ሰልፍ ነው ያካሄዱት፣ ወደ ዓለም ባንክ ከዛ አልፎ ደግሞ እዚህ የውጭ ጉዳይ መስሪያ ቤቱ ድረስ በርካታ ሰው። እስኪ አንዳንድ ሰዎች ላነጋግር። እዚህ ካዘጋጁት መካከል ዶክተር ጉለማ ይገኛሉ። ጤና ያስጥልኝ ዶክተር ጉለማ ጤና ያስጥልኝ። እስኪ የዛሬውን ሰላማዊ ሰልፍ ዓላማ ይገኝ የዛሬውን ሰላማዊ ሰልፍ የተለያዩ የበላዩ ከተማ የመጡ የኦሮሞ ተወላጆች በኢሬቻ በዓላ በሮሞ በኦሮሞ ብሔረሰብና በዓሉ ላይ በተሳተፉ ሰዎች ላይ በደረሰው አደጋ በጣም ስለ ይህንን ችግር ለአሜሪካን መንግስት፣ ለወርልድ ባንክና ለአይ ኤም ኤፍ ባለስልጣናት ለማስታወቅና እነሱም የሚቻላቸው ሆኖ እንዲያደርጉ ይህ አይነት ችግር እንዳይፈጠር የተፈጠሩም ደግሞ በደም ተቃርቶ ወንጀል የሚዘሩ ሰዎች እንዲጠየቁበት ለመጠየቅ ነው። ዛሬ ዚ የተሰበሰብ ነው። ከየት ከየት አካባቢ ነው ዛሬ የተሰበሰባችሁት? በርካታ ሰዎች ይታዩኛል። እናቶች ልጆቻቸውን ይዘው ዚ መጡ ይታዩኛል። ከየትከየት አካባቢ ነው? ለምሳሌ ከአትላንታ ጆርጂያ፣ ከፔንሲልቬኒያ፣ ከኒውዮርክ፣ ከኦሃዮ ኮሎምበስ ኦሃዮ እና ከሚሽጋ እንዲሁም ከቺካጎ አልፎ የመጡ ብዙ ሰዎች አሉ። በዚህ ላይ ለመሳተፍ ዛሬ እዚህ የመጣሁት ኢትዮጵያ መንግስት በእሬቻ ላይ ለተሰበሰቡ ባህላቸውንና ቋንቋቸውን ለማሳደግ እንዲሁም እግዚአብሔርን በየአመቱ እዛ በመገኘት በሚያከብሩበት ሰዓት መንግስቱ በተለያየ መንገድ ህዝቡን ለመጨረስ ወስኖ ስለተነሳ ወዳድ አስከፍሮ እዛ ላይ የተገኙት ወጣቶችና አዛውቶች፣ ህጻናትና ሴቶች እርጉዝ ሴት ሁሉ ገደል ውስጥ ገብተው እንዲያሉ በማድረጉ ያ በማንኛውም ዓለም ላይ አንድ መንግስት የራሱን ህዝብ ነገ የሚያስተዳድረውን የወደፊት ትውልድ መቅጨት እንደሌለበት ሀገር ማስተዳደር ማለት ህዝብ መፍጀት እንዳልሆነ ይሄንን ለመቃወም እና እዚህ አሜሪካ ውስጥ ደግሞ በመሆን ወርልድ ባንክ ገንዘብ ፈንድ ስለሚያደርጋቸው ያንን ፈንድ እንዳይሰጡ ለመቃወም እንዲሁም የአሜሪካ መንግስት ፕሬዚዳንት ኦባማ ብዙ ሚሊዮን ገንዘብ ፈንድ ያደርጋሉ። ያ ገንዘብ ደግሞ ለተላክለት ነገር አይደለም የሚውለው ለመሳሪያና ለራሳቸው ጥቅም ለራሳቸው መፈንጫ እንጂ ለሀገር ስለማይውል እንዲህ አይነቱ እገዛ ለኢትዮጵያ መንግስት መደረግ የለበትም። እነኚህ ፎቶግራፎች የነማን እንደሆኑ ለምን ዛሬ ይዘው እንደወጡ ቢነግሩ? እነዚህ የፎቶግራፎች በተለያየ ጊዜ በኦሮሚያ ክልል ላይ የሚገኙ ወጣቶች ያለ ጥፋታቸው በሰላማዊ መንገድ በሚሄዱበት ጊዜ በስናፐር እና በጥይት ተመተው የወደቁ ናቸው። እቺ ልጅ ስሟ ሰብሪና ይባላል። ሰብሪና በምስራቅ ሐረርጌ ነው የተወለደችው። እናቷ አቅመ ደካማ ስለነበረች እናቷን እና ጠቅላላ አስር ቤተሰቦችን ሻይ በመሸጥ መንገድ ላይ ቁጭ ብላ በጠራራ እና በዝናብ ላይ ተቀምጣ ቤተሰቦች እህቶቿን እያስተማረች ትምህርቷን ከአስረኛ አቋርጣ የነበረች ወጣት በመንገድ ላይ ቀጯት፣ እና እንደዚህ ያሉ ተማሪዎች፣ ወጣት ተማሪዎች፣ ኢንጂነሮች፣ እነዚህን የመሳሰሉት ወጥተው መውጣታቸውን እንጂ መግቢያቸውን አያውቁም። ይህንን ያደርጋል የኢትዮጵያ መንግስት። ለወጣቶች ደንታ የለውም፣ ለህዝቡ ደንታ የለውም። ይሄ ለምን ይሆናል? ህዝብን ከፈጀ ማን ነው ነገር የሚያስተዳድረው? ያቁም ለማለት ነው። ይህንን ተሸክሜ ለተመልካቾች ለማሳየት የመጣሁት። ሰላም አልበል። ስምሽን? ፍርቅ ይባላል። ዛሬ ከየት እንደመጣሽ ለምን እንደመጣሽ? ዋሽንግተን ዲሲ ነኝ። የመጣሁበት ዋና ምክንያት በሬቻ ላይ የተደረገውን የዘር ማጥፋት ዘመቻን ለመቃወም ነው የመጣሁት። በሬቻ ላይ የተደረገው የዘር ማጥፋት ዘመቻ በጣም አሳዛኝና ተሰምቶ የማይታወቅ በተወሰነ ሰዓት ውስጥ 600 ሰው የሞተበት በጣም የሚያሳዝን የማይሰማው ጨካኝ አረመኔ መንግስት መሆኑን እቃወማለሁ። በዚህ ይህንም መንግስት በጣም አርጌ ነው የምቃወመው። ምክንያቱም ብዙን የተጎዳ ነው ህዝባችን። ብዙ ተጎዳ ኦሮሞ ብቻ ሳይሆን ሌላ ህዝብም ተጎድተዋል። አማራው፣ ኮንሶው፣ ጋምቤላው በዛ አካባቢ ያሉት ህብረተሰቦች ሁሉ ተጎድተዋል። እና ይሄ መንግስት ሊነሳ ይገባል። ህዝብን የሚጨፈጭፍ ህዝብን፣ ህጻናትን፣ እርጉዝ ሴትን ሳይል በጭካኔ እየጨረሰ ያለ መንግስት ነው። የኢትዮጵያ መንግስት በኢሬቻ የተፈጠረውን ሁኔታ አስመልክቶ በሰጠው መግለጫ እነሱ ባሉት ጥቅሱ ጸረ ሰላም ኃይሎች ያስነሱት እንደሆነ ሲገልጽ ነበረ። አንቺ እንዴት ታየዋለሽ? ለህዝቡ መንግስት የሰጠውን ጸረ ኃይል እነሱ ራሳቸው ናቸው። ምክንያቱም ህብረተሰቡ ለአምልኮ ነው የወጣው እግዚአብሔርን ለማመስገን ነው የወጣው። ለጥፋት አይደለም የወጣው። ህዝቡ በዛ ስርዓት ላይ በዛ አምልኮ ላይ የሚፈልገውን ማውገዝ የሚፈልገውን መመረቅ ይችላል። መብቱ ነው። በሬቻ ላይ ማለት ነው። ህዝቡ ምንም ያደረገው ነገር የለም። ሌላ ተቃዋሚ አሸባሪ መጥቶ የሰራው ነገር የለም።